የባለ ብዙ ቀለም ሐሳቦች መናኸሪያ፣ ረጅም የአብሮነት ጎዳና፣ ጋቢና ቪኦኤ፣ የአዲሱ ትውልድ ድምፅ። ሰላም እንደምን አመሻችኋል፣ የጋቢና ቪኦኤ አድማጮች ከአሜሪካ ድምፅ ራዲዮ ዋሽንግተን ዲሲ የሚተላለፍላችሁ የረቡዕ ታህሳስ 6 2013 ዓ.ም የጋቢና ቪኦኤ ዕለታዊ ስርጭታችን ጀመረ። ዛሬ የክርስትና እምነት ተከታይ የሆኑ ኢትዮጵያውያን የገና በዓልን የሚያከብሩበት ዋዜማ ላይ እንገኛለን። እኛም በዓሉን ለሚያከብሩት በሙሉ እንኳን አደረሳችሁ እያለን ዛሬም እንደተለመደው የመራረጥናቸውን ዝግጅቶች ይዘን ወደ እናንተ መጥተናል። በቅድሚያ ጥቂቶቹን እናስተዋውቃችሁ። ማይግሬሽን ተዳርጋ ሌላ ሀገር ሄዳ ብዙ እጣ ወረድ አሳለፋችን ልጅ ስትመለስ ሩት ኮዙ የቱጋ እንደሆነ ስናይ አብዛኛውን የወር አበባ ችግር ነው። ስለዚህ በዚህ ጉዳይ እንዳታልም የሚያደርጓት ብለን የያዝነው የወር አበባ። ማራኪ ተስፋዬ የጀግኒት ኢትዮጵያ ንቅናቄ መስራች ናት። በዚህ ሳምንት የገንዘብ ሚኒስትር በንጽህና መጠበቂያ ቁሳቁሶች ላይ ያደረገውን ማሻሻያ አስመልክቶ ከተናገረችው የተወሰደ ነው። ሙሉ ዝግጅቱን በአብይ ርዕሳችን ይቀርባል። እቁብን ምንም ለመለወጥ አልሞከርንም። እቁብን ራሱ እንዳለ ሆኖ ሰዎች እነዚህ ዩዘሮች ሲመጡ ልክ እቁብን በአካል እንደሚያደርጉት እዚህ ላይ ማድረግ እንዲችሉ ነው ያደረግ ነው። አሁን ደግሞ የሰማችዋት ዮሀና ኤርሚያስ ትሰኛለች። ባህላዊውን የእቁብ ስርዓት በቴክኖሎጂ የታገዘ እንዲሆን እየሰራች ያለች ወጣት ናት። በምሽቱ እንግዳ አርገን ጋብዘናታል። አብራችሁን ካመሻችሁ ሌሎች አጠር ያሉ የዓለም ዜናዎችና ልዩ ልዩ ጥንቅሮችንም አዘጋጅተናል። ፕሮግራሙን በመምራት አብሬያችሁ የማመሸው ስመኝሽ የቆየ ነኝ። በቅንብሩ ኤልያስ አስማረ አብሮኛለ። አሁን በቅድሚያ ከዓለም ዙሪያ ላሰባሰብናቸው ዜናዎች ኤደን ገረመው አመሰግናለሁ ስመኝሽ። አድማጮች በድጋሚ ለልደት በዓል ዋዜማ እንኳን አደረሳችሁ። የኢትዮጵያ መንግስት የህግ ማስከበር ዘመቻ ሲል የሚጠራውና የትግራይ ክልል ገዢ ፓርቲ በነበረው በህወሀትና በፌዴራል መንግስት መካከል በተካሄደው ጦርነት ከ60 ሺህ በላይ ኢትዮጵያውያን ስደተኞች ምስራቃዊ ሱዳን ድንበርን አልፈው ገብተዋል። የዓለም አቀፍ ቀይ መስቀልም ከሱዳን ባለስልጣናት ጋር በመሆን በኦምራ ኩባ ካምፕና አዲስ በተመሰረተው ተንትባ ካምፕ 265 የመጠለያ ድንኳኖችን ለማቆም መንቀሳቀሱን አስታውቋል። በተጨማሪም የሱዳን ቀይ መስቀል የድንገተኛ ምላሽ ሰጪ ዳይሬክተር የሆኑት ካሮላይን ካንዛ ስደተኞቹ አሁን ያሉበት ሁኔታ እጅግ አሳዛኝ እና ለኮቪድ-19 መስፋፋት ተጋላጭ የሚያደርግ መሆኑንም ጨምረው አስታውቀዋል። በዩናይትድ ስቴትስ ባለፈው ህዳር በተካሄደው ፕሬዝዳንታዊ ምርጫ የምርጫ ወረዳ ባለድምጽ ተወካዮች ያጸደቋቸው ድምፆችን ቆጥሮ ማረጋገጫ ለመስጠት የተወካዮች ምክር ቤት እና የመወሰኛ ምክር ቤት አባላት ዛሬ የጋራ ጉባኤ ያካሂዳሉ። ክፍላተ ሀገር የምርጫ ወረዳዎች ስብስብ ጉባኤ ኤሌክቶራል ኮሌጅ የሚባለው ባለፈው እንደ ኤሮፓውያን አቆጣጠር ታህሳስ 14 ቀን በኦፊሴል ጆ ባይደንን ፕሬዚዳንት ሆነው መመረጣቸውን ካረጋገጠ ወዲህ ይህ የዛሬው ተለምዳዊ የሂደቶች ማጠናቀቂያ ስነ ስርዓት ነው። ይሁን እንጂ የአሁኑ የሪፐብሊካኖቹ የምክር ቤት አባላት ለፕሬዚዳንት ዶናልድ ትራምፕ ምን ያህል ተአማኝነት እንዳላቸው የሚለካበት ሆኗል። ከአንድ መቶ በላይ የተወካዮች ምክር ቤት እንዲሁም ከአስር በላይ የመወሰኛ አባላት ባይደን ያሸነፉባቸው ስድስት ክፍለ ግዛቶች የድምጽ ውጤቶችን በሙሉ ወይም የተወሰኑትን ላይ ተቃውሞ እናሰማለን ሲሉ ተደምጧል። ኮሚሽን ተቋቁሞም የድምጽ ውጤቶቹ እንዲጣራም እንጠይቃለን ብለዋል። በአሁኑ ወቅት በዩናይትድ ስቴትስ ዙሪያ የቀረበው 15 ሚሊየን የሚሆን የኮሮና ቫይረስ የክትባት መድኃኒት ከሁለት ሶስተኛው በላይ እስካሁን ድረስ ጥቅም ላይ እንዳለዋለ ታውቋል። አንዳንድ ክፍለ ግዛቶች ክትባቱን በበቂ ፍጥነት ያልከተቡ ሆስፒታሎችን ለመቅጣት መዛታቸውም ተሰምቷል። የኒውዮርክ ክፍለ ግዛት አስተዳዳሪ አ አንድሪው ኮሞ ሆስፒታሎች የክትባቱ መድኃኒት እንደደረሳቸው በአንድ ሳምንት ጊዜ ውስጥ ጥቅም ላይ የማያዋሉ ከሆነ እስከ መቶ ሺህ ዶላር የሚደርስ ገንዘብ ሊቀጡ እንደሚችሉ በመግለጽ የደረሳቸውን አቅርቦት በሰባት ቀናት ውስጥ እጥቅም ላይ ማዋል አለባቸው ሲሉ አስጠንቅቀዋል። የፍሎሪዳ አስተዳዳሪ በበኩላቸው የክትባቱ መድኃኒት የመከተቡን ስራ በፍጥነት ለማያካሂዱ ሆስፒታሎች ክትባቱ መድኃኒት የመከተቡን ስራ በፍጥነት ለሚያካሂዱ ሆስፒታሎች ተላልፎ እንደሚሰጥም ገልጸዋል። በዩናይት ስቴትስ ካሉት ክፍላተ ግዛቶች በቫይረሱ ክፉኛ የተጎዳችው የካሊፎርኒያ አስተዳዳሪ ጋቪን ካለፉት 14 ቀን ወዲህ ከ4ሺ የሚጠጉ የካሊፎርኒያውያን በዚህ ቫይረስ ሕይወታቸውን አጥተዋል። ይህ ገዳኝ የሆነ ዓለም አቀፍ ወረርሽኝ ነው። አሁን ደግሞ ገዳኝነቱ በወረርሽኙ ታሪክ ባልታየ መልኩ የከፋ ሆናል ሲሉ ተደምጠዋል። አድማጮች ለሰዓቱ ያዝንላቸው አጫጭር ዜናዎች እነዚህ ነበሩ። ከቀሪ የጋቢና ቤት መሰናዶች ጋር አብራችሁ ትቆዩ ዘንድ ጋብዛለሁ። ኤደን ገረመው ከዋሽንግተን ዲሲ ኤደንን ለዜናው አመሰግናለሁ። አድማጮች እየሰማችሁት ያላችሁት ጋቢና ቪኦኤ የአዲሱ ትውልድ ድምፅ ነው። በበይነ መረብ ገጻችን እንዲሁም በመደበኛዎቹ የአሜሪካ ድምፅ ራዲዮ ሞገድ መገናኛዎች በመሰማት ላይ እንገኛለን። አሁን በቅድሚያ ወደ አሰናዳነው ፕሮግራም እንለፍ። የኢትዮጵያ ገንዘብ ሚኒስቴር የንጽህና መጠበቂያ ምርቶች ላይ ጥሎት የነበረውን ቀረጥ ማሻሻያ ማድረጉን በዚህ ሳምንት አስታውቋል። በተለይም የሴቶች ወር አበባ መጠበቂያ የሚያመርቱ ፋብሪካዎች ለማምረቻ ከውጭ የሚያስገቧቸው ጥሬ እቃዎች ሙሉ ለሙሉ ከቀረጥ ነጻ መሆኑን አስታውቋል። የቀረጥ ማሻሻያው በተለይ የሴት ተማሪዎችን ሕይወት ሊቀየር የሚችል መሆኑ ቢገለጽም ይህ መሻሻል እንዲመጣ ሀገር አቀፍ እንቅስቃሴ ሲያደርግ የቆየው ጀግኒት የሰላም ንቅናቄ ጥምረት ተፈጻሚነቱን ለማረጋገጥ ብዙ ስራዎች እንደሚቀሩ ያስረዳል። ቀዳሚው ጥንቅራችን ይህንን ጉዳይ የሚዳስስ ይሆናል። ወደዛው እንለፍ። በኢትዮጵያ ተገቢውን የወር አበባ ንጽህና መጠበቂያ ወይም በተለምዶ አጠራሩ ሞዴስ በማጣት ምክንያት ትምህርታቸውን ያቋረጡ በትምህርት ገበታቸው ላይ መገኘት ባለመቻላቸውም ለትዳር ወይም ለስደት የተዳረጉ ሴት ተማሪዎች በርካታ ናቸው። በዋጋ መናር ምክንያትም ሰባ ሁለት በመቶ የሚሆኑት በገጠሪቱ የኢትዮጵያ ክፍል የሚኖሩ ወጣት ሴቶች የንጽህና መጠበቂያ ሞዴሶችን እንደማያገኙ የኢትዮጵያ የስነ ህዝብ ጤናና አካባቢ ጥበቃ ጥምረት የተሰኘ መንግስታዊ ያልሆነ ድርጅት ያጠናው ጥናት ያሳያል። የዚህ ዋጋ ንረት ዋና ምክንያቱ ደግሞ በምርቱ ላይ ተጭኖ የነበረው ከፍተኛ ቀረጥ መሆኑን ጀግኒት የተሰኘው የሰላም ንቅናቄ ጥምረት መስራች የሆነችው ማራኪ ተስፋዬ ትገልጻለች። ታክስ ይደረጋል ታክሱ የሚደረገው ደግሞ ስልሳ ሰባት ፐርሰንት እስከ መቶ ሀያ ሶስት ፐርሰንት ነው። ታክስ ስለሚደረግ ነው ድርጅቶች ብዝነሶች ወደ ኢትዮጵያ ውስጥ ሀገር ውስጥ አስገብተው ወይንም ሀገር ውስጥ አምርተው ዲስትሪቢዩት በስነስርዓት ማድረግ ያልቻሉት እንደ ወተት እንደ ምናምን በደንብ ዲስትሪቢሽን የለውም። እህቶቻችን ምን ይጠቀማሉ? ፎጣ፣ ኩበት፣ ከዛ ባሻገር ደግሞ አመድ። በቃ ቁስል ሊሆነብን ነው ምልሽ አመድ ላይ በየወሩ የሄደች አመድ ላይ ትቀመጣለች። አንዴት ሴት በዚህ ከፍተኛ ዋጋ ምክንያት በገጠሩ የኢትዮጵያ ክፍል ብቻ ሳይሆን በከተሞችም የሚኖሩ በርካታ ሴት ተማሪዎች የወር አበባቸው በሚመጣበት ወቅት በሚጠቀሟቸው ተገቢ ያልሆኑ ቁሳቁሶች ለተለያዩ የማህፀን በሽታዎች እንደሚጋለጡም ጭምር ማራኪ ታስረዳለች። ማይግሬሽን ተዳርጋ ሌላ ሀገር ሄዳ ብዙ ውጣ ውረድ ሳለፋችን ስትመለስ ሩት ኮዙ የቱጋ እንደሆነ ስናይ አብዛኛውን የወር አበባ ችግር ነው። እኛ ስለ ወር አበባ ማውራት ስንጀምር ኩበት እየተጠቀሙ የማህፀን ችግር ያለባቸው እንግዲህ እንደምታውቂው፣ ሀገራችን ያን ያህል ሶፈስቲኬትድ የሆነ ሄልት ሲስተም የለንም። ይሄ ነው ህመምሽ ይሄን መድኒቱ ሰጂ ነው የምትባለው። ስለዚህ በዚህ ጉዳይ እንዳታልም የሚያደርጓት ብለን የያዝነው የወር አበባ ጉዳይ ነው። አካባቢያችን ያሉ ሀገሮች እነ ዩጋንዳ፣ እንደ ታንዛኒያ፣ እነ ሩዋንዳ፣ እነ ኬንያ ለምንድን ነው ሪሞቭ ያደረጉት? ልጆቻቸው ወደኋላ እየቀሩ እንደሆነ እያዩ ታክሱን ሪሞቭ አድርገውታል። ኢትዮጵያ ለምንድነው ልጆቻችንን ወደኋላ የምታስቀሩብን ብለን ዲማንድ ማድረግ ጀመርን። በወር አበባ ምክንያት በርካታ የኢትዮጵያ ሴት ተማሪዎች ሊያገኙት የሚገባቸውን ትምህርት እንደሚያጡ የነገሩን ደግሞ የትምህርት ሚኒስቴር የሴቶች ህጻናትና ወጣቶች ዳይሬክቶሬት ዳይሬክተር የሆኑት ወይዘሮ የሻረቅ ነጋሽ ናቸው። አንዲት ልጃገረድ የወር አበባ ማየት ስትጀምር በዛ ብቻ ሌላም ግንኙነት ደርሳለች ብሎ ስለሚታመን ትንኮሳ ታስተናግዳለች። ከትምህርት ገበታቸው እንዲለዩ ትምህርታቸውንም እንዲያቋርጡ ተጽዕኖ እንደሚፈጥር የተለያዩ ጥናቶችን ያሳያሉ። ለምሳሌ በትምህርት ቤቶች ውስጥ ያሉ የውሃ እጥረት፣ የመጸዳጃ ቤቶች በአግባቡ አለመሰራት እና በአጠቃላይ ይሄ ተፈጥሯዊ በሆነ ትውልድን ልንቀጥል በምንችልበት ትልቅ ጸጋ ምክንያት ባለማወቅና ኢኮኖሚ ችግር ሳቢያ እነዚህ ልጆች ከትምህርት ገበታቸው ሲስተጓጎሉ ማየት በጣም ያማል። የወር አበባ ንጽህና መጠበቂያ ካለማግኘት ጋር ተያይዘው በሴቶች ላይ በሚደርሱት በርካታ ኢኮኖሚያዊ ማህበራዊና የስነ ልቦና ቀውሶች ምክንያት ጀግኒት ኢትዮጵያ ላለፉት ሁለት አመታት የሴቶችና ህጻናት ጉዳይ ሚኒስቴርና የፕሬዝዳንት ጽህፈት ቤትን ጨምሮ ከበርካታ የመንግስት መስሪያ ቤቶች ጋር ሲሰራ ቆይቷል። በተለይ ግን ላለፉት ሶስት ወራት ማህበራዊ ሚዲያዎችን በመጠቀም የገንዘብ ሚኒስትር በንጽህና መጠበቂያ ምርቶች ላይ ያላግባብ ጥሎት የቆየውን ቀረጥ እንዲያነሳ ከፍተኛ እንቅስቃሴ ሲደረግ ቆይቶ በዚህ ሳምንት ውጤት ተገኝቷል። በዚህም መሰረት የገንዘብ ሚኒስትር የሴቶች የወር አበባ መጠበቂያና የህጻናት ንጽህና መጠበቂያ ወይም ዳይፐር በሀገር ውስጥ የሚያመርቱ ፋብሪካዎች ከውጭ የሚያስገቡት ጥሬ ዕቃ ከታክስ ነጻ እንዲሆን ያደረገ ሲሆን ከውጭ በሚገቡት ላይ ደግሞ ቀድሞ የነበረው የታክስ ምጣኔ ወደ አስር በመቶ ዝቅ እንዲል አድርጓል። የቀረጥ ማሻሻያው ለመሰማታችን ማሳያ ነው የምትለው ማራኪ ማንኛውም ሴት በወር አበባ ምክንያት ወደ ኋላ እንዳትቀር የሚደረገው ትግል ግን ገና ይቀጥላል ትላለች። የተሰማን ይመስለናል፣ እናመሰግናለን። ነገር ግን ትግላችን ይቀጥላል። መቼ ነው አክቲቭ ቀኑ ከዚህ ቀን በኋላ ሞዴስ ዋጋው ይሄ ነው እንዲባል እንፈልጋለን። በሁለተኛ ነገር ደግሞ ስታንዳርድ፣ አሁን ኦል ኦፍ አ ሰደን ታክስ ፍሪ ነው ተብሎ ሰው ዝም ብሎ ያለ ምንም ስልጠና ለጠፍ ለጠፍ አድርጎ እንዲሸጥ አንፈልግም። ምክንያቱም አት ዘ ኤንድ ኦፍ ዘ ዴይ ልጆቻችን ነው የሚጎዱት። ገበያው ላይ የሚገባ በሞላ ደረጃውን የጠበቀ መሆን አለበት። ስለዚህ እዛም ላይ እንሰራለን። ከዛ ባሻገር ደግሞ በሂደት አስሩን ፐርሰንት እንዲነሳና ኮምፕሊትሊ መንግስት ከወር አበባ መቀበያ ላይ የሚያገኘውን በሞላ ገንዘብ ኮምፕሊት ዜሮ እንዲያደርግልን እንሰራለን፣ እንቀጥላለን። የቀረጥ ማሻሻያው አንድ እርምጃ ወደፊት የሚወስድ መሆኑን የገለጹት ወይዘሮ የሻረግም የሴቶችን የትምህርት ተሳትፎ ለማሳደግ ወደፊት ቀረጥ ሙሉ ለሙሉ መነሳት እንደሚኖርበት አበክረው ይናገራሉ። የገንዘብ ሚኒስቴር የወሰደው እርምጃ እጅግ በጣም በጣም የሚያስመሰግን ነው። ለወደፊት ደግሞ ጨርሱ ነው ከቀረጥ ነጻ በሆነ መልኩ በሀገራችን አምራቾቹ ተበረታተው በብዛት እየተመረተ ሁሉም ሴቶች ልጆቻችን ሳይሸማቀቁ ትምህርታቸውን እንዲማሩ ስነ ልቡናቸው ተረጋግቶ የሚማሩበትን ሁኔታ የማመቻቸት ኃላፊነት አለበት። በአሁኑ ወቅት በኢትዮጵያ ስምንት የሴቶች የወር አበባ ንጽህና መጠበቂያ ወይም ሞዴስ አምራች ፋብሪካዎች እንዳሉ ከገንዘብ ሚኒስቴር የተገኘው መረጃ ያመለክታል። ጀግኒት ኢትዮጵያ እነዚህ ምርቶች ጥራታቸውን የጠበቁ እንዲሆኑ ከመስራት ጎን ለጎንም በመጸዳጃ ቤት አቅርቦት ዙሪያ ላይም በከፍተኛ ሁኔታ እየተንቀሳቀሰ ይገኛል። ለአሜሪካ ድምፅ ዘገባ ስመኝሽ የቆየ ከፌርፋክስ ቨርጂኒያ። አድማጮች እየሰማችሁት ያላችሁት ጋቢና ቪኦኤ ነው። በድጋሚ ለክርስትና እምነት ተከታዮች መልካም የገና በዓል እንዲሆንላችሁ ከመላው ባልደረቦቼ ጋር እመኛለሁ። ዝግጅታችን ይቀጥላል። ዮሀና ኤርሚያስ የ25 ዓመት ወጣትና የቴክኖሎጂ ባለሙያ ናት። ኢትዮጵያ ውስጥ በባህላዊ መንገድ ሰዎች ገንዘብ የሚቆጥቡበትና እቁብን በቀላሉ ለመሰብሰብ እና ለመክፈል የሚያግዝ መተግበሪያ ይፋ ለማድረግ በሙከራ ላይ ትገኛለች። ይህ እቁብ የተቋሙ ስም ሲሆን ኤደን ገረመው ዮሀናን አነጋግራ ተከታዩን አሰናርታለች። በተለምዶ ሰውን ሰው ያደረገው እቁብ ነው የሚለው አባባል ኢትዮጵያ ውስጥ እጅግ ጎልቶ ይሰማል። በተለይም እንዲህ እንደዛሬው ባንኮችና የተለያዩ የብድር ተቋማት ሳይስፋፉ በፊት ሰዎች ገንዘብ ለመቆጠብ ንግድም ሆነ ሌሎች መሰረታዊ የህይወት ኩነቶችን ለማስኬድ እና የሚያጋጥማቸውን ክፍተቶች ለመሙላት እቁብን ይጠቀሙበታል። ይሄ ባህላዊ የገንዘብ ስርዓት በተለይም ወለድ ስለሌለውና በመተሳሰብ የሚደረግ መሆኑ ተመራጭ አድርጓል። የእቁብ ስርዓትን ለማዘመን ዮሐና ኤርሚያስ ከንግድ አጋሯ አሌክዛንደር ህዝቅኤል ጋር በመሆን ኢ እቁብ የተሰኘ የኤሌክትሮኒክስ እቁብ ተቋም በመመስረት እቁብን የሚያሳልጥ የስልክ መተግበሪያ ወይም አፕሊኬሽን እያዘጋጁ ይገኛሉ። ዮሐና እቁብን የማዘመኛው ጊዜው አሁን ነው ትላለች። በቤተሰቤ ማቃቸው ሰዎች ሁሉ እቁብ ውስጥ አሉበት። ይሄ አይዲያ የመጣው ውጤታማ ሞር የሆነ የሚታይ ክፍት የሆነ ስኬል ማድረግ የሚችል ተደራሽነት ያለው ነገሮች በቴክኖሎጂ እየተፈጠሩ መጥተዋል። ድሮ ትንሽ ኮሚኒቲዎች ውስጥ በትናንሽ ነገር የሚደረጉ ነገሮችን አሁን ግን ሞር ተደራሽነት እንዲኖራቸው ያደረገው ያው ቴክኖሎጂ አሁን የመጣው ቴክኖሎጂ ነው። እጃችን ላይ ስልክ ይዘን ስንንቀሳቀስ በስልካችን ውስጥ ብዙ ነገር መድረስ እንችላለን እና እቁብም ትልቅ የሀገራችን ቅርስ ነው። ኮሚዩኒቲ ውስጥ ሰው ብር ከመበደር ጀምሮ ማለትም ወደፊቱ ሴቭ ከምታደርጊው ብርሽ ላይ አሁን ማግኘት የክሬዲት ማግኘት የሚባለውን ነገር ሴቭ ማድረግ የሚፈልጉ ሰዎችም ሴቭ የሚያደርጉበት መንገድ ነው ኮሚዩኒቲ ውስጥ። ስለዚህ ይህ ሀሳብ ያው እኔ ውስጥ የነበረ ሁሌም፣ ግን በባንኪንግ ሴክተሩም በቴክኖሎጂውም በሰውም ቴክኒካል እውቀቱም ብዙ ነገሩ አልተገጣጠመም ነበረ። አሁን ነው እቁብን ዲጂታል አድርጎ ለሰዎች ማድረስ ጊዜው የሆነው አሁን ስለሆነ ነው ከብዙ ነገሮች አንጻር ተገጣጥሞ ያው እኔም በእኔም ውስጥ እኔም ከስራው ደግሞ አናውንስ ካረግነው በኋላ ብዙ ሰዎች አስበነው ነበር የሚሉ የመጡ ሰዎች እኛ ጋ አሁን የዚህ ነገር መሆን የሚችልበት ጊዜ ስለሆነ ነው እና እኔም ፓርትነሬም በዚህ መንገድ ነው የተገናኘ ነው። አዲስ አበባ ተወልዳ ያደገችውና ና የሁለተኛ ደረጃ ተማሪ ሳለች ወደ አሜሪካ በመጓዝ የጤና ነክ ትምህርት የጀመረችው የኋና የጤናው ዘርፍን ስላልወደደችው ወደ ቴክኖሎጂ ዘርፍ ፊቷ እንዳዞረች ትገልጻለች። አሁን ላይ ይህ እቁብ መተግበሪያ ለመቶ ሰዎች ተሰጥቶ በሙከራ ላይ ነው። ይሄ እቁብኛ ብለን የጀመርነው ስልክ ላይ የሚጫን መተግበሪያ ማለት ነው። ኢትዮጵያ ስለሆነ ያለነው ያለን ቴክኒካል ሪች የምንፈልገው ያህል ላይሆን ስለሚችል ኦፊሶች ኖረው መተው ሰውንትን ማድረግ የሚችልበት። ዋናው ግን እኛ ፑሽ የምናደርገው አላማችን ግን የስልክ ላይ የሚጫን መተግበሪያውን አፕሊኬሽኑን ነው ማለት ነው። እዛ ላይ የብር ማስተላለፊያ ፔይመንት ሲስተሞች ይኖሩታል። አፕሊኬሽኑ የመጀመሪያ የምንለቀው ፌዛችን ላይ በአካል ነው ሄደች ዲፖዚት የምታደርጊው። ከዛ በኋላ ግን ፔመንት ሲስተሞች ደግሞ የሚመጡ ይኖራሉ። በቀጥታ ከአንድ ሰው አካውንት ወደ ሌላ አካውንት መክፈል እንዲችሉ መከፋፈል እንዲችሉ የእቁብ ሜምበሮቹ ቲች ኦቨር አሁን ገና ቴስቲንግ ነው እያደረግን ያለ ነው። ቤታ ሎንች ነው ያደረግነው። ብዙ ፊቸሮች ናቸው ያሉት። እቁብን ምንም ለመለወጥ አልሞከርንም። እቁብን ራሱ እንዳለ ሆኖ ሰዎች መበደር ፈልገው ወይ መክፈል ፈልገው በአሁኑ መክፈል አልችልም ብለው የሚያደርጉት ነገር አሁን እቺ አንድ ኦልሬዲ በኮሚዩኒቲ ውስጥ እቁብ ሲሰራ ያለ ነገር ነው። ይቅር ተብሎ ለሚቀጥለው ራውንድ እነሱ ደብል አድርገው አምጥተው እንዲከፍሉ ምናምን ማድረግ አሁን እቺ አንድ ያለበች ነገር ናት። ስለዚህ እኛ ምንድን ነው ያደረግነው ይህንን አፕሊኬሽን ውስጥ ወደ ፊቸር በመቀየር ወደ አንድ ፊቸር ማለት ነው እነዚህ ዩዘሮች ሲመጡ ልክ እቁብን በአካል እንደሚያደርጉት እዚህ ላይ ማድረግ እንዲችሉ ነው ያደረግነው። ብዙ ብዙ ፊቸሮች ናቸው ያሉት ልክ እንደዚህ ለምሳሌ አንዱ ዊል ኦፍ ዕቁብ ብለን ያወጣ ነው። ምንድን ነው እጣ ሲወጣ ብስ ችግር አለ። ለምን እጣው ያው እጣው ወጥቶ ማን ነው የደረሰው፣ እጣው ደግሞ ደርሶት ያምሰው ለሚቀጥለው ሰው መስጠት ሊፈልግ ይችላል፣ መውሰድ ላይፈልግ ይችላል። አሁን እዚህ እዚህ ነገር ላይኛ ትራንስፓረንት በሆነ መንገድ አፕሊኬሽኑ ራንደም የሆነ ዩዘርን ኤቭሪ ታይም ጀነሬት ያደርጋል አዘ ዊነር እንደን ያ ሰው ያው አይደገምም። ምን ይሄ እነዚህ ቴክኖሎጂ የሚፈጥረውን ኤፊሺንሲዎችን አድረገን ትራዲሽኑን ሳንቀይር ራሱን ነው የደገምነው። በአፕሊኬሽን ላይ ማለት ነው። እቁብ መተማመንን የሚጠይቅ በመሆኑ አሁን ላይ የሚተዋወቁ ሰዎች ብቻ እንዲጠቀሙበት የሚያበረታቱ መሆኑን የምትገልጸው የሆና በቀጣይ ግን መተግበሪያው ሲለመድና ተቋማቸው ተጨማሪ ስርዓቶችን ከባንኮች ጋር ዘርግቶ ሲጨርስ ማንኛውም ሰው ከማያውቃቸው ሌሎች ሰዎች ጋር ዋስትና ባለው መልኩ እቁብ መጣል የሚችልበት ስርዓት ለመዘርጋት እየተንቀሳቀሱ መሆናቸውንም ነው ዮሃና የምታስረዳው። እኛ ያው ፌል ሴፎች እያዘጋጀን ነው ለዚህ። ለምሳሌ አንድ ሰው ተነስቶ የሀያ ሺ ብር እቁብ ምጣል ብሎ ያንን ብር ያ ሰው ይዞት እንደማይጠፋ ምን ጋራንቲ አለኝ? ቲንክ አሁን ላለው ያደረግነው ምንድን ነው? ፕራይቬት እቁቦች እንዲንቀሳቀሱ ነው የምንፈልገው። ኦልሬዲ ኤግዚስት ለሚያደርጉት ፕራይቬት እቁቦች ይተዋወቃሉ፣ ኦልሬዲ የራሳቸው የሆነ ትረስት አላቸው። ሶ ለፕራይቬት እቁቦቹ ኤፊሽንሲ ነው የምንፈጥረው ያለ ነው፣ ከም ባለው በቅርብ ጊዜ በሚወጣው አፕሊኬሽን ማለት ነው። ከዛ በኋላ ግን ያው ፖይንት የሚባል አለ፣ ፖይንት ሲስተም አለ። ፖይንት ሲስተምሽ በተለያዩ መንገዶች እኛ ጋራንቲ ከሰጠሽን ዳት አንቺ በንብረት በምንም በምንም ያ ፖይንትሽ ማደግ ይችላል። አለበዛ ግን ልክ እንደገባሽ ያለችሽ ፖይንት ቢ ከዜሮ ከሆነ የምትጀምሪው ቀጥታ የሀያ ሺህ ብር ቆብስ መግባት አትችይ። ያን ፖይንትሽን ልክ እንደ ክሬዲት ማሳደግ አለብሽ። እንደ ክሬዲት ስኮር ማለት ነው። ፖንቶች ባደገ ቁጥር አንቺ ኢንቮልቭድ መሆን የምትችያቸው እቁቦች እያደጉ ይሄዳሉ። በዛው ዮሐና ኤርሚያስ የኤሌክትሮኒክስ ዕቁብ መተግበሪያ የሙከራ ሂደቱን ጨርሶ በቀጣዮቹ ሶስት ሳምንታት ውስጥ ይፋ እንደሚሆንም አስታውቃለች። ለአሜሪካ ድምጽ ዘገባ ኤደን ገረመው ከዋሽንግተን ዲሲ። ኤደንንና እንግዳዋን ዮሐናን ኤርሚያስን እናመሰግናለን። አድማጮች በኮሮና ወረርሽኝ ምክንያት የአሜሪካ ድምጽ ዘጋቢዎች ይህን ፕሮግራም የምናቀርብላችሁ ከየቤታችን ሆነን ነው። አሁንም ቆይታችሁ ከኛ ጋር ይሁን። በዓል ነጃሺ መስጊድ ላይ የደረሰውን ጉዳት ወደ ስፍራው ሄዶ ለማጣራት በመንግስት በኩል የደህንነት ሽፋን ጠይቀን እየጠበቅን ነው ሲል የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት አስታውቋል። መንግስት በበኩሉ ጉዳቱ የደረሰው በጦርነት ውስጥ መሆኑንና መልሶ ለመገንባትም እየተሰራ መሆኑን ገልጿል። ሙክታር ጀማል ዝርዝር አለው። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ዛሬ ታህሳስ 28 2013 በሰጠው መግለጫ እንዳስታወቀው ዓለም አቀፍ ቅርስ በሆነው የንጉሥ ነጃሺ መስጊድ ላይ የደረሰውን ጥቃት እንደሚያወግዝ ገልጿል። መግለጫውን በጽሑፍ ያቀረቡት የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ዋና ጸሐፊ ሼህ ቃሲም ታጁዲን መሐመድ እና የምክር ቤቱ ስራ አስፈጻሚና የሐጅና ኡምራ ክፍል ኃላፊ ዶክተር ጄይላን አንገለታ ናቸው። መግለጫውን እንዳተተው በጥቃቱ የመስጊዱ አካልና የመቃብር ስፍራዎች መጎዳቱን የገለጸ ሲሆን በተጨማሪም የተለያዩ ሰነዶች መጥፋታቸው ተጠቅሷል። ይህንም በተመለከተ የህግ ተጠያቂነት እንዲሰፍን ምክር ቤቱ ለመንግስት ጥያቄ ማቅረቡንም ጠቅሷል። ዋና ጸሐፊው ሼክ ቃሲም ታጁዲን ተከታዩም ብለዋል። ላይ ምክር ቤታችን በቅርቡ በዚህ ታላቅ ቅርስና መስጅድ ላይ በደረሰው ጥቃት የተሰማውን ጥልቅ ሀዘን ይገልጻል። በዚህ ታላቅ ታሪካዊ ቅርስና መስጅድ ላይ በደረሰው ጉዳት ኢትዮጵያውያን ሙስሊሞች ብቻ ሳይሆኑ የመላ ዓለም ሙስሊሞች ልብ ተሰብሯል። ጠቅላይ ምክር ቤታችን ይህንን ፍጹም ጸያፍና አሳፋሪ የወንጀል ድርጊት በጽዕኑ ያወግዛል። መንግስትና ህብረተሰቡ በመቀናጀት ይህንን አስነዋሪ ድርጊት የፈጸሙ አካላትን በአፋጣኝ ለፍትህ እንዲቀርቡ እንዲያደርግ ጥያቄያችንን እናቀርባለን። በነጃሺ መስጊድ ላይ ደረሰ የተባለው ጥቃት የቆየ ቢሆንም እስካሁን መንግስትም ሆነ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ስለ ጉዳዩ ለመናገር አርፍደዋል። ይህንንም በተመለከተ ምክር ቤቱ ለመዘግየቱ ይቅርታ እንደሚጠይቅ አስታውቋል። የጉዳቱን ሂደት በተመለከተ ግን ከመንግስት ማብራሪያ እንደሚያስፈልግም ሼክ ቃሲም ታጁዲን መሐመድ ተናግረዋል። ከዚህ ጋር በተያያዘም ይህንን የደረሰውን ጉዳት በተመለከተ ትክክለኛውን መረጃና ማብራሪያ እንዲሰጡን ለሚመለከታቸው የመንግስት አካላት ጥያቄ እያቀረብን ምላሹ እንደደረሰን ለህዝብ የምናሳውቅ ይሆናል። እንዲሁም ቅርሱ የደረሰበትን ትክክለኛ ጉዳትና የጉዳቱን መጠን የሚያጣራ ቡድን ከሚመለከታቸው የቅርስ ጥበቃ ባለ የቅርስ ጥበቃ ባለሙያዎችና ከጠቅላይ ምክር ቤቱ የተውጣጣ ቡድን ወደ ቦታው ተልኮ ቡድኑ ሪፖርቱን ባጭር ጊዜ እንዲያቀርብ ጠቅላይ ምክር ቤቱ በመስራት ላይ ይገኛል። በነጃሺ መስጊድ ላይ ደረሰ ለተባለው ጥቃት በተመለከተ በትላንትናው ዕለት የተጠየቁት የኢትዮጵያ ውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ዲና ሙፍቲ መንግስት ለእምነቶች ክብር ያለውና ጥበቃ የሚያደርግ መሆኑን ገልጸው የደረሰውን ውድመት ለመተካትም እየተሰራ መሆኑን አስታውቀዋል። ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዲስ አበባ። አድማጮች ለሰዓቱ የያዝናቸው መሰናዶች ይህን ይመስሉ ነበር። ከምሽቱ ዋና አዘጋጅ ሰለሞን አባተ በቅንብሩ አብሮኝ ከቆየው ኤልያስ አስማረና ከሌሎችም ባልደረቦቻችን ጋር አብሬያችሁ ያመሸት ስመኝሽ የቆየ ነበር። በነገ ዕለት የሚከበረውን የገና በዓል አስመልክቶ አንድ ሙዚቃ በመጋበዝ እሰናበታለሁ። ነገ በተመሳሳይ ሰዓት ከሌሎች ቅንብሮች ጋር እንገናኝ። የነገ ሰው ይበለን። መልካም ምሽት።